የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ በነ ዶክተር ደብረጽዮን የሚመራው ቡድን ባካሄደው ጉባኤ ከስልጣን የተነሱ በመሆናቸው ፕሬዝደንትነታቸውን እንደማይቀበል በቅርቡ በተካሄደው አወዛጋቢ የህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ተናገሩ። አቶ አማኑኤል ዛሬ መቀሌ ላይ በሰጡት መግለጫ አቶ ጌታቸው የቀድሞው አቶ ጌታቸውን የቀድሞው ፕሬዝደንት ሲሉ ጠርተዋቸዋል። አቶ አማኑኤል ዛሬ ረቡዕ ዳር 18 ቀን 2017 ዓ ም ለብዙኃን መገናኛ በሰጡት መግለጫ የጊዜያዊ አስተዳደሩ አመራሮች ህወሓትን በአመፅ ለመበተን ወጣቶች እያሰለጠኑ ናቸው ሲሉ ወንጅለዋል። በጉዳዩ ከክልሉ ጊዜያዊ አስተዳደር ኮሚኒኬሽን ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የአስተዳደሩ ፕሬዝደንት ጌታቸው ረዳ በቅርብ ቀናት በሰጡት መግለጫ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሀት ቡድን የክልሉ ጊዜያዊ አስተዳደር ስራውን እንዳያከናውን ከማድረግ በተጨማሪ የወረዳ ምክር ቤቶችን በመጠቀም በመንግስት የተመደቡ አስተዳዳሪዎች እንዲነሱ እያደረገ ነው ብሏል። ይህ መፈንቅለ መንግስት ነው ሲሉም ከሰው ነበር። ዝርዝሩን ሙልጌታ አጽብሃ ይዞታል። በአወዛጋቢው የህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ዛሬ ረቡዕ ህዳር 18 ቀን 2017 ዓ ም ለብዙሃን መገናኛ በሰጡት መግለጫ ከጉባኤ በኋላ በወረዳና ከተሞች የአመራር ማስተካከያ ፓርቲያቸው ማካሄዱ ተናግረዋል። የወረዳና ከተሞች ምክር ቤት በህወሓት አብላጫ ወንበር የተያዘ በመሆኑ በዚህም መሰረት የተሻሉ አመራሮች የመመደብ ስራ ሰርተናል ብለዋል። በጊዜያዊ አስተዳደሩ የሚገኙ የክልሉ ፕሬዚደንት ጨምሮ 13 አመራሮች ህወሓት ውክልናው ቀድሞ አንስቷል ያሉት አቶ አማኑኤል ለአቶ ጌታቸው ረዳን የቀድሞ ፕሬዚደንት በማለት ጠርቷቸዋል። አቶ ጌታቸው የቀድሞ ተብለው ከተጠሩ አሁን ክልሉን ማን እያስተዳደረው ይገኛል ተብለው የተጠየቁት አቶ አማኑኤል ውክልና ናይ ፕሬዚደንት ተላሓይሉት ኮይኑ ፕሬዚደንት የፕሬዝደንት ውክልና ሲነሳ ፕሬዝደንቱ በሌለበት ማን እንደሚሰራ የሚታወቅ ነው። ኃላፊ በሌለበት ጊዜ እሱን ተክቶ የሚሰራ እንዳለ ይታወቃል። ምንም የስልጣን ክፍተት አይፈጠርም። ህውሃት የወከላቸውን የተወሰኑ ሰዎችም ውክልና አንስቷል። ውክልናውን ስላነሳን ነው የቀድሞ ፕሬዝደንት የሚል ቃል የተጠቀምኩት። በግልጽ ግን አሁን በእሳቸው አመለካከት ክልሉ ማን እየመራ እንዳለ አልጠቀሱም። የጊዜያዊ አስተዳደሩን ፕሬዚደንት የሚተካ በሚመለከት ሕወሓት ከፌዴራል መንግስት ጋር እየተነጋገረ ነው ያሉት አቶ አማኑኤል ውጤቱ ደግሞ ይፋ ይደረጋል ብለዋል። የአስተዳደሩ ፕሬዚደንት ጌታቸው ረዳ በቅርብ ቀናት በሰጡት መግለጫ በዶክተር ደብረ ጽዮን ገብረ ሚካኤል የሚመራ የሕወሓት ቡድን የክልሉ ጊዜያዊ አስተዳደር ስራን እንዳያከናውን ከማድረግ በተጨማሪ የወረዳ ምክር ቤቶች በመጠቀም በመንግስት የተመደቡ አስተዳዳሪዎች እንዲነሱ እያደረገ ነው። ይህ መፈንቅለ መንግስት ነው ሲሉ ከሰው ነበር። አቶ አማኑኤል ጊዜያዊ አስተዳደሩ የሚመራበት እቅድ ሳያዘጋጅ ነው ክልሉ እያስተዳደረ ያለው ሲሉ ተችተዋል። የቀድሞ ተዋጊዎች ትጥቅ የመፍታትና ወደ ህብረተሰቡ መልሶ የማዋሃድ ሂደቱ ትክክል አይደለም ብለው የገለጹት አቶ አማኑኤል የቀድሞ ተዋጊዎች የሚሰጣቸው ብር አነስተኛ ነው፣ እንዲሁም ወደ ቤተሰቦቻቸው ከተመለሱ በኋላ በዘላቂነት ሕይወታቸው የሚመሩበት መንገድ አልተዘጋጀም ብለዋል። በዚሁ ጉዳይ አቶ ጌታቸው ባለፈው መግለጫቸው በመጀመሪያው ዙር ትጥቅ ፈተው ወደ ህብረተሰቡ የሚቀላቀሉ 7500 የቀድሞ ተዋጊዎች መሆናቸውንና ሂደቱን በተመለከተ ምንም አይነት ችግር እንደሌለ በመግለጽ ለትግራይ ብሎ ዋጋ የከፈለ ኃይል ሚሊዮን ገንዘብ እንኳን ቢሰጠው አይመጥነውም፣ ሂደቱ በተደራጀ መልክ ከተመራ ከትግራይ መልሶ ግንባታ ስራም በማስተሳሰር ከተሰራ መልካም ነገር እንጂ ስጋት የለውም ብለው ነበር። በአወዛጋቢ ጉባኤ የህወሀት ምክትል ሳይበር ሆኖ የተመረጡት አቶ አማኑኤል አሰፋ በዛሬው መግለጫቸው የጊዜው አስተዳደሩ አመራሮች ህወሀትን በአመፅ ለማፍረስ ወጣቶች እያሰለጠኑ ናቸው ሲሉ ወንጅለዋል። ህወሀትን መቃወም መብት ነው። ህወሀትን በአመፅ ማፍረስ ግን ተገቢ አይደለም፣ አይቻልም። ለፖለቲካዊና ከፖለቲካ ውጭ ላሉ አደረጃጀቶች ገንዘብ በመበተን የዓመፅ ስልጠናዎችን በመስጠት የሚደረግ እንቅስቃሴ ለትግራይ ህዝብ አይጠቅምም ለማንኛውም ሰው አይጠቅምም። በጊዜያዊ አስተዳደሩ የተመደቡ ሰዎች የተሰጣቸውን ስራ ብቻ መፈጸም አለባቸው። ከዚህ ውጪ የአመፅና ግርግር ቅስቀሳ ማድረግ የለባቸውም። ውንጀላውን በተመለከተ ከክልሉ ጊዜያዊ አስተዳደር የኮሚኒኬሽን ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሌላ አቶ አማኑኤል በመግለጫቸው ያነሱት ጉዳይ በክልሉ ያለው የአመራሮች መከፋፈልና ድርድር በተመለከተ ነው። አቶ አማኑኤል ህወሀት በተመለከተ ይሁን የመንግስት ስልጣን በሚመለከት የሚ ይደረግ ድርድር የለም ብለዋል። በመቶ ሺህ የሚቆጠር አባል ያለው ፓርቲ ነው ያለን ከፓርቲው የወጡ ሰዎች መመለስ ከፈለጉ በአሰራሩ መሰረት የይቅርታ ደብዳቤ በማስገባት ነው መመለስ የሚችሉት ሲሉ ተናግረዋል። አቶ ጌታቸው ረዳ በበኩላቸው በሳቸው የሚመራ የህወሀት ቡድን መንግስታዊ ስልጣን ከሚመለከት ውጭ በህወሀት ማዳንና በአመራሮቹ ልዩነት በተመለከተ ተቀራርቦ ለመነጋገር ዝግጁ መሆኑን ገልጸው ነበር የህወሀት አመራሮች በውስጣቸው ያለው ልዩነት ፈተው ካልቀ የክልሉን አስተዳደር የፌዴራል መንግስት ራሱ ሊይዘው እንደሚችል ማሳሰቡ አቶ ጌታቸው የተናገሩት ከሀቅ የራቀ ነው ሲሉ አቶ አማኑኤል አጣጥለውታል። እንድሕር ተረዳሪ ናብዚ ሓደ ነገር ዘይገበርናስ ናይ ጊዜያዊ ምሕዳር መራሕስ ብልፅግና ክርከቦ እዩ እዚ ተስማምተን ካልተንቀሳቀስን የጊዜያዊ አስተዳደሩን ስልጣን ብልጽግና ይረከበዋል ተብሏል ተብሎ የተነገረው ስህተት ነው፣ ፍጹም የተሳሳተ ነው። ወደዚህ ደረጃም አልደረስንም። እንዲህ አይነት መልስም አልተሰጠም። ከፌዴራል መንግስት ጋር የተጀመረው ውይይት ይቀጥላል። በህወሀት አመራሮች የተፈጠረው ውዝግብ ተከትሎ የጊዜያዊ አስተዳድሩ ስልጣን ለመቆጣጠር ያለው ሽኩቻ አስመልክቶ እስካሁን በፌዴራል መንግስት በይፋ የተባለ ነገር የለም። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም